ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልኝ ክቡራና ክቡራት አድማጮች እንደምን አምሽታችኋል? ይህ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ እስከ አንድ ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ሰኞ ሰኔ 1 2007 ዓ.ም ነው። ዛሬ ሰኔ እና ሰኞ ገጠመልበት። እኛ ዘንድ አልመሸም። አሁን ገና ከቀኑ 6 ሰዓት ነው። ኢትዮጵያ ግን ከምሽቱ አንድ ሰዓት ሆኖ አልመሽቷል እና ሁሉም ሰላም ነው ማለት ነው። አንድ የታሪክ ማስታወሻ ግን ዛሬ ያኔ ከምርጫ 97 ጋር በተያያዘ የተገደሉ ሰዎች አስረኛ ዓመት የሚታሰብበት ዕለት ነው። ቀደም ሲል የሟቾች ቤተሰቦች እየተሰባሰቡ ቀኑን ያስታውሱ እንደነበር እናውቃለን። ለማንኛውም ስለ ሰኔ አንድ ያን ያህል ካል በሶስት ሰዓቱ ፕሮግራማችን ስለ ቀኑ የምንለው ይኖረናል። ከወዲሁ እንድታደምጡ ጋብዛለሁ። አሁን ወደ ቀዳሚው ዝግጅት፣ ያም የዓለም ዜና። አንድ የተባበሩት መንግስታት ድርጅት ኮሚሽን በኤርትራ መንግስት ስልጣን ስር ሰፊ የሰብአዊ መብት ረገጣ እንደሚፈጸም የሚያሳይ ዝርዝር ዘገባ አውጥቷል። ለዚህ ዋና ተጠያቂዎች ከሚባሉት መካከል የሀገሪቱ ፕሬዚዳንት ተጠቃሽ እንደሆኑ ዛሬ የወጣው ዘገባ ያመለክታል። ስለ ኤርትራ ጉዳይ የሚከታተለው የተባበሩት መንግስታት ድርጅት ኮሚሽን 550 ቃለ መጠይቆችንና 160 በጽሁፍ የቀረቡ ማስረጃዎችን ያካተተው ክትትል ሂደት አንድ ዓመት የፈጀ ሲሆን ኤርትራ ገብቶ ሁኔታዎችን ለማጥናት ላቀረበው ጥያቄ ከኤርትራ መንግስት ምላሽ እንዳላገኘ ገልጿል። ይህን መሰረት በማድረግም ኤርትራውያን ዓለም አቀፍ ጥበቃ እንደሚያስፈልጋቸው፣ ስደተኞቹን ለመርዳትም ዓለም የረጅም ጊዜ መፍትሄ እንዲፈልግ ኮሚሽኑ ጥሪ አድርጓል። ለውጥ ለማምጣት የማይችሉ ሆኖ የተሰማቸውና ተስፋ የቆረጡ በመቶ ሺዎች የሚቆጠሩ ኤርትራውያን ከሀገሪቱ ሾሽተው እየወጡ ነው ይላል ዘገባው። በመንግስት ላይ ከሚቀርቡት ክሶች መካከል ሰፊና ካለምንም ምክንያት የሚካሄድ የስለላ ተግባር ይገኝባቸዋል። የስለላው ተግባር የሚካሄደው ለሀገሪቱ ደህንነት ከሚያስፈልገው የዘለለ እንደሆነና ኤርትራውያንን የሚል ፍርሃት እየተሰለልን ነው የሚል ፍርሃት እንዲያድርባቸው ማድረጉን የኮሚሽኑ ዘገባ ጠቅሷል። ከሀገሪቱ መውጣት የሚፈልጉት ሰዎች መንግስት በመንቀሳቀስ መበት ላይ የሚያደርገው ቁጥጥር መሰናክል ይሆንባቸዋል። ዜጎች ከሀገሪቱ ሸሽተው እንዳይወጡ ደግሞ ወታደራዊ ኃይል በድንበሮች አካባቢ ለመግደል የመተኮስ ትዕዛዝ አስተላልፏል ይላል ዘገባው። ኮሚሽኑ ከሀገሪቱ ፕሬዚደንት ሌላ ተጠያቂ ናቸው ከሚላቸው አካላት መካከል የማስታወቂያ ሚኒስቴር፣ የፍርድና የመከላከያ ሚኒስቴር ይገኙባቸዋል። ዋናዎቹ በሰብአዊ መብት ረገጣ የሚጠየቁት አካላት የሀገሪቱ መከላከያ ኃይሎች፣ ገዢው ህዝባዊ ግንባር ለዲሞክራሲና ለፍትህ መሆናቸውን የኮሚሽኑ ዘገባ አውስቷል። ይፈጸማሉ የሚባሉት የሰብዊ መብት ረገጣዎች በመናገር በመሰብሰብ ሀሳብን በመግለጽና በሃይማኖታዊ እምነት ላይ የሚደረግ የተቀነባበረ ጭቆና የሚለው ይገኝባቸዋል። በወንጀል የተከሰሱ ኤርትራውያን ፍትሐዊ ፍርድ አያገኙም፣ በዘፈቀደ ይታሰራሉ። እየተነጠሉ መታሰርና በከባድ ስራ መቀጣት ይገጥማቸዋል። በኮሚሽኑ ዘገባ መሰረት ሴቶች በማንኛቸውም የኤርትራ ህብረተሰብ አድሎና ጉልበት የመጠቀም ተግባር ይገጥማቸዋል። ኤርትራውያንን የሚገዛው ህግ ሳይሆን ፍርሃት ነው ይላል ዘገባው። የሀገሪቱ ገዢ ፓርቲ ስልጣን ላይ ያለው በሀገሪቱ ለሀቀኛ ዲሞክራሲ የሚያስፈልግ ለውጥ እንዳይደረግ አሻፈረኝ በማለት ነው ይላል የኮሚሽኑ ዘገባ። በተባበሩት መንግስታት ድርጅት ኤርትራን በሚመለከት የሰብአዊ መብት ጉዳይ እንዲከታተሉ የተሰየሙት ሼላ ኬተሩት ከሶስቱ የኮሚሽን አባላት አንዷ ናቸው። ዓለም አቀፍ ማህበረሰብ የፍትህ አልባነት ያሉትን ጉዳይ በመፍታት ረገድ እንዲረዳ ጥሪ አድርገዋል። በፍርሃት መገዛት፣ የገደብ አልባ ወታደራዊ አገልግሎት ፍርሃት፣ በዘፈቀደና ተገሎ መታሰር፣ ሰቆቃና የሰብአዊ መብት ረገጣ መቆም አለበት ሲሉ ሼላ ካተሩት አስገንዝበዋል። የተባበሩት መንግስታት ድርጅት ዛሬ ሞሮኮ ላይ ከሊቢያ ተቀናቃኝ መንግስታት ጋር ሌላ የንግግር ዙር እያካሄደ ነው። ድርድሩ ወሳኝ ይሆናል የሚል እምነት እንዳለውም ገልጿል። ሊቢያ ያለው የተባበሩት መንግስታት ድርጅት ተልእኮ ሁለቱ ተቀናቃኝ መንግስታት የህብረት መንግስት ሊመሰርቱ የሚችሉበት ዘርፈ ብዙ እቅድ ሀሳብ አውጥቷል። አዲስ ህገ መንግስትና ህገ መንግስቱ ተግባራዊ ከሆነ በኋላ ምርጫ የማካሄድ እቅድንም ቀይሷል። የዛሬው ስብሰባ በእቅዱ ላይ እንደሚነጋገር ተልእኮው ጠቁሟል። የተባበሩት መንግስታት የሊቢያ ተልኮ በሊቢያ ያሉት ወገኖች ሁሉ የሀገሪቱን ብሔራዊ ጥቅም በማስቀደም ታሪካዊ ኃላፊነታቸውን እንዲሸከሙ ጥሪ አድርጓል። በአሁኑ ወቅት በሀገሪቱ ያለው ግጭት በወታደራዊ መንገድ አይፈታም፣ ከፖለቲካዊ መሰረተ ሀሳብ ውጭ ሌላ መፍትሄ ሊኖረው አይችልም በማለት ተልኮው ስለ ስብሰባው ባስታወቀበት ወቅት ተናግሯል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። ለሰዓቱ ያለን አጠር ያለ ዜና በዚሁ ተጠቃሏል። በሶስት ሰዓት ሰፋ ያለ ዜና እና ዘገባ እናቀርባለን። ወደ መጀመሪያው ቅንብር እናልፍ። በነገራችን ላይ የምናስተናግዳችሁ እኔ አዲሱ አበበ፣ መስተንግዶ በፕሮግራም መሪነት ጺዮን ግርማ። አሁን ቀዳሚው ዝግጅት ነው የግንቦት አስራ ስድስቱ አምስተኛ ዙር ምርጫ ሲገመገም የግንቦት አስራ ስድስቱ ብሔራዊ ምርጫ ሂደትና ውጤት አሁንም እያነጋገረ ነው። ከምርጫው ጥቂት ወራት በፊት ከምርጫው ምን እንደሚጠብቁ ካወያየናቸው አራት ወጣቶች መካከል ሁለቱን እንደገና ጋብዘናቸዋል። ሂደቱን እንዴት ገመገሙት? ከምርጫ ውስጥ ውጤት ምን እየተገነዘቡ ነው ወጣቶቹ? የወደፊቱን የአገሪቱን የፖለቲካ ሁኔታ እንዴት ይመለከቱታል? ዝታ በላቸው አነጋገራቸዋለች። እንግዶቹ ራሳቸውን በማስተዋወቅ ይጀምራሉ። ኤልያስ ግደይ፣ ያው በፖለቲካ አላት የልማታዊ መንግስት አስተሳሰብ ችግሮች፣ መፍትሄ ነው ብዬ አምናቱ የልማታዊ መንግስት አክቲቪስት ማለት ነው እንግዲህ። እሺ፣ አናኒያ ሶሪ። መልካም። እንግዲህ እኔም ሀገሬ ፖለቲካና የኢኮኖሚ ጉዳዮች ላይ የሚያገባኝ ዜጋ ነኝ ብዬም አስብ። ከዚህ በፊት ደግሞ በተለያዩ የሚዲያ የህትመት ሚዲያ ውጤቶች ላይ በመስራት በጋዜጠኝነት አገለግል የነበረ እና አሁን ባለው ደግሞ የተጣበበ የሚዲያ ሁኔታ ምክንያት ከስራ ውጪ የሆንኩኝ አንድ ኢትዮጵያዊ ነኝ ማለት ነው። እሺ፣ አመሰግናለሁ። እንግዲህ ምርጫው ተካሄደ፣ እዚሁ አናኒያ ጋ ልቆይና፣ ምርጫው ተካሄደ፣ ውጤቱም ታወቀ። ያንተ አስተያየት ምንድን ነው አናኒያ? አዎ፣ እንግዲህ ምርጫው በኮቴሽን ይቀመጥና፣ ተካሂዷል። ምርጫውም የተካሄደበት አውድ ለእኔ እስከሚገባኝ ድረስ ጠንካራ መዋቅር የነበራቸው የፖለቲካ ድርጅቶች ለምሳሌ አንድነት በፖለቲካ ውሳኔ ምክንያት ከምርጫው በፊት ከጨዋታ ውጭ የተደረገበት እና ደግሞ በአንጻሩ ከእኔ እኩያ ይሆናሉ ወይም ከእኔ እኩያነት ያንሳሉ ብሎ የሚያስባቸውን ፓርቲዎች ምህዳሩ ላይ አጃቢ የሆነው አጫፋሪ የሆነው እንዲቀጥሉ በተከፈተበት ሚዲያዎች በተዘጉበት የተደረገ እጅግ በጣም የተቀዛቀዘ ምንም ምርጫ እንደነበረ ራሱ አብዛኛው ሕዝብ በማያስታውስበት ደረጃ የተደረገ ምንም የፖሊሲና የስትራቴጂ አማራጮች ያልቀረቡበት አማራጭ ሊያቀርቡ የሚችሉ ሚዲያዎችና ምሁራንም የታፈኑበት፣ የተገለሉበት፣ የተገፉበት የምርጫ ድባብ ነው የነበረው። ለውጥን ስንሻ ግን ለውጥ ያልመጣበት ለሀያ አራት ዓመት ሲካሄድ የነበረ አፈና፣ እስር፣ የሰብአዊ መብት ረገጣ ከልማት እና ከብልጽግና አብዛኛውን ህዝብ የማግለል አካሄድ ሲከተል የነበረው ተመሳሳይ ፓርቲ አሁንም መቶ ፐርሰንት ድምፅ አገኘው ብሎ ሊቀጥል ያሰሰሰፈበት ሁኔታ ነው ያለው ማለት ነው። እንደዛ ነው የምንረዳው። እኔ አመሰግናለው ለሰጠን ግምገማ ኤልያስ። እንግዲህ ምርጫው በከፍተኛ የኢህአዴግ አሸናፊነት ተጠናቋል። ምናልባትም እስከ መቶ ፐርሰንት የሚሉም ሰዎች አሉ። እና ምን አስተያየት አለህ? እሺ ያው ምርጫ የምርጫ ቦርድ ባወጣው ውጤት መሰረት በክልሎችና በሴንትራል ገቨርንመንት በፌዴራል ስቴት ከአምሳ በላይ ወንበሮች ሴኪር ስላደረጋት ኢህአዴግ አሸናፊ ፓርቲ መሆኑ ተረጋግጧል። ከአሁን በኋላ ያው የተቃዋሚ ድርጅቶች ወንበር ቢኖር ያው የፓርላመንት ተሳትፎ ነው እንጂ በመንግስት አወቃቀር ላይ ለውጥ የማያመጡበት መሆኑ ግልጾናል። ስለዚህ ምርጫ ቦርድ ውጤት እስከሚሰጥ ድረስ መቶ ፐርሰንት ምናምን የሚለውን ያው እንዳትገምቱ ፕሬዲክትም እንዳታደረጉ ስለተባለ ያንን ወደ ጎኑ ትቼ ኢህአዴግ ወይም ገዢ ፓርቲ ቢያንስ ክልልና የፌዴራል ስቴቶችን በአሸናፊነት እንደተወጣና መንግስት ለማቋቋም በህዝቡ ዘንድ ያው ድምጽ እንደተሰጠው ነው የማስበው እና በዚህ ምርጫ ላይ ያየሁት ነገር ምንድን ነው? አንደኛ ኢህአዴግ ወይም ገዢ ፓርቲ በሙሉ ልቡ በዚህ ምርጫ ላይ እንደተሳተፈ ከሁለት ሺ ሶስት አመት ጀምሮ በድርጅት ውስጥ ህይወት የነበሩት መለስ ዜናዊ በጻፏቸው መጽሀፎች አምስት መጽሀፎች አሉ። እነዚህ አምስት መጽሀፎች ላይ ጋራ ግንዛቤ እንዲኖር ተደርጎ አቶ መለስ በተገኙበት ስልጠና እየተሰጠ ከፍተኛ አመራር ለአርባ አምስት ቀን እንዲሰለጥን ይህም በተዋረድ የዞን አመራሮች እስከ ወረዳው ድረስ በመድረሱና በእያንዳንዱ አባል ላይ ለህዝብ ክብር የመስጠት ያላቸው አቅም የህዝብ ችግር ለመፍታት በመሞከራቸው እና ለህዝቡ ቅርብ በመሆናቸው ህዝቡ ለኢህአዴግ እድል ለመስጠት ተተስማማበት። ከዛ ውጭ ደግሞ ተቃዋሚ በሚባሉት በፖለቲካው መዳር አክቲቭ የሆኑት ያው በተለምዶ ፖሊሲና ስትራቴጂ የላቸውም የሚባል በአካደሚካል ግን በፖለቲካ ሳይንስም በምንም ተማር ነው የሚሉ ብዙ ሰዎች ያሉበት፣ ግን የጠራ የፖለቲካ መስመር ስትራቴጂ የሌላቸው በምርጫ ክርክርም ከፖሊሲና ስትራቴጂ ከማስረዳት ይበልጥ የተግባር ግምገማ ማለት የአፈጻጸን ግምገማ ባየናቸው ክርክሮች ኢህአዴግ የሰራውና ኢህአዴግ ያልሰራው የአፈጻጸን ግምገማ በማየቱና ህዝቡም ከዚህ ግምገማ ኢህአዴግ የሚቀጥለውን አምስት አመት ቢመራ ብዙ ነገር ይሰራል ከሚል ከድክመቱ ከተቃዋሚዎች ተሽሎ ስላገኘው ያው ድምፁን የሰጠበትና በተለይ ለተቃዋሚዎች ደግሞ ክሊር መልእክት ያስተላለፈበት ተስፋ የቆረጠበት ወቅት ነው። ህዝቡ ራሱ ማለት ነው። ያን መልእክት ክሊር አሳይቷል። አንድ ማስተካከያ የሚያሻው ነገር አለ። በህዝቡ ዘንድ በግልጽ የሚታወቀው ኢህአዴግ እውነተኛ የህዝብ አማራጭ ሊሆን የሚችሉ የፖለቲካ ሀይሎችን በሙሉ ባለ በሌላ ሀይሉ በስውርም በግላጭም በሚሰራቸው አሻጥሮች እያጠፋ አማራጭ የሚሆን የተቃውሞ ስብስብ ስለሌለ የሚለው አባባል እንደማያስኬድና የፖለቲካ ስትራቴጂ ወይም ደግሞ የኢኮኖሚ ስትራቴጂና ፖሊሲዎችን ክርክር እንዳልቀረቡ ተገልጿል በአቶ ኤልያስ በኩል። ነገር ግን እስቲ ከራሱ የስትራቴጂ አቅጣጫዎችና ቅደም ተከተሎች እንኳን አንጻር ብናይ ኢህአዲግ ሀያ አራት አመት ሙሉችን ሀገር ሲያስተዳድር የተለያዩ ነባራዊ እውነታዎች እየተጋፈጠ ነው እና ለምሳሌ የሙስሊሞች የእምነት ነጻነት ጥያቄ ተነስተው ያውቃል፣ በእነዚህ ባለፉት አምስት አመታት እና እነሱ ላይ ምንድን ነው ፖሊሲ ምንድን ነው ስትራቴጂ? እየተሰደዱ ያሉ ብዙ ወገኖቻችን አሉ፣ ግፍ አገዳደል እየተገደሉ ያሉ፣ ስለ ስደት ምንድን ነው ፖሊሲ ፕራዮሪቲስ እራሱ በዚህ አምስት አመት የሚያደረገው ነገርና የበለጠ ትኩረት የሚሰጠውን የፖሊሲ አቅጣጫ መቼ ያሳየን? እስከ ዛሬ ሲለው የነበረውን በመድገም መጪ ጊዜ አሁንም ብሩ ነው እያለ መፈክር ከማሰማት ባለፈ በዚህ አመት የተከሰቱ ነባራዊ እውነታዎች ይህን ይህን ይመስላሉ። በዚህ አመት የተከሰቱት አገራችን ላይ የመጡ አደጋዎች እነዚህ እነዚህ ናቸው። እነዚህን ትኩረት ሰጥተን ሳክል እናደርጋቸዋለን ብሎ የስትራቴጂ እንኳን የሲኩዌንስ የፕራዮሪቲ ማስተካከያ እንኳን ያላሰማበት የተለመደውን ሙዚቃውን የቀጠለበት ነው እና፣ ይህ ራሱ የሚያሳየው ኢህአዴግ ስትራቴጂ የላቸውም፣ አይዲዮሎጂ የላቸውም፣ ወይም አማራጭ አስተሳሰብ የላቸውም የሚላቸውን ትቶ እሱ ራሱ ከሚያጋጥመው አዲስ ነገር ጋር አዲስ ነባራዊ ሁኔታ ጋር ፋክል አድርጎ ለማለት ምን የተለየ ነገር ይዞ መጣ? ምኑ ነው እያሰማን ያለው? ለማለት ነው። አናንያ አመሰግናለሁ። ወደ አቶ ኤልያስ ግደይ እመለሳለሁ። አቶ ኤልያስ ግደይ የምርጫ አስፈላጊነትን በኢትዮጵያ የሚጠይቁ ሰዎች አሉ። ለምን ቢባል ምርጫ እንግዲህ አንድ ግለሰብ የፈለገውን የፖለቲካ አስተዳደር ወይንም የፖለቲካ መሪ በግሉ አስቦ አውጥቶ አውርዶ ይጠቅመኛል ብሎ የሚመርጥበት ነጻና ፍትሐዊ የሆነ ሂደት ነው። ይሄ በምዕራቡ ዓለም የሚሰራበት የምርጫ ሂደት ነው። ነገር ግን ኢትዮጵያ ውስጥ አሁን የተከሰተው ምርጫ አንዳንድ ሰዎች እንደውም የኮሚኒስት ስርዓትንና የነፃውን ምርጫ ያደባለቀ ስርዓት የተከናወነበት ነው ብለው አስተያየት የሚሰጡ ሰዎች አሉ። ይሄ ለምሳሌ ሰዎችን በአምስት አምስት አደራጅቶ መጠርነፍ የሚባለው ስርዓት ሰዎች በጅምላ እንዲያስቡ በጅምላ እንዲመርጡ የማድረግ የማደራጀትና በጥቅም የመያዝ ስርዓት የተካሄደበት በመሆኑ ምርጫ፣ ዲሞክራሲያዊ ምርጫ ለምን ያስፈልጋል ኢትዮጵያ ውስጥ የሚሉ አሉ። እሺ የእኔ አስተያየት ያው ምርጫ በየአምስት አመት የሚሰጥ ያው ኮንትራ ህዝቡ የሚሰጠው ኮንትራት ነው። ትልቁ ነገር ግን ተቃዋሚ ድርጅቶች ተፎካካሪያቸው ኢህአዴግ ነው። ኢህአዴግ ኢትዮጵያን ላለፉት ሀያ አመታት በበጎሙን በጥሩ ያስተዳደረ ድርጅት ነው። ይህን ድርጅት አሸንፎ በህዝብ ዘንድ አማኝ ንትን አመኔታ አለማግኘት የሚሄዱበት አካሄድ ችግር ስላለ ነው እንጂ የአንድ ለአምስት የአንድ ለ አንድ ለአምስት እኮ ከሆነ እነሱ ጠንካራ ቢሆኑ ለምን አንድ ለሁለት አያረጉት? እኔ ምርጫው ነጻና ፍትሃዊ ነው ብዬ አምናለሁ። ምክንያቱም በምርጫ ማንም ሰው ያየኩ አሁን እኮ ህዝቡ ራሱ እኮ ያውቃል። አሁን ህዝቡ እዛ ድምፅ መስጫ ሄዶ ለማን ድምፅ እንደሰጠ በትክክል ያውቃል። ከዛ ውጭ ግን ዘጠና ዘጠኝ ፓርቲ ያለበት ዓለም ሀገር የለም። ኢትዮጵያ ውስጥ ግን ያለ ነባራዊ ሁኔታ ዘጠና ዘጠኝ ፓርቲ እርስ በርስ የማይስማሙ አመራር በየቀኑ እንደ ሲስፋፉ የሚውሉ ህዝቡ ራሱ በየአመቱ በየአምስት አመቱ እኮ ትልቅ ፓርቲ ሚባለ ይቀየራል። ስለዚህ ወደዚህ ወደዚህ ህዝቡን እየጎተቱ ሊደግፋቸው የሚችለውን ሀይል እንደዛ እያደረጉ ያላቸውን ድክመት ለመሸፈን ገዢው ፓርቲ እንደዚህ ነው እንደዚህ ነው ይላሉ። ምግብ በጥቅም ይደለ በጥቅም ለመደለል ኢትዮጵያ እኮ ድሀ ሀገር ናት። ለእያንዳንዱ ሰው ብር ከየት ነው የሚመጣው? ራሱ በአሁኑ የተደረገው ምንድነው? የኢህአዴግ አመራር ከላይ እስከታች ወርዶ እስከ ወረዳ ድረስ ወርዶ የህዝብን ጥያቄ ለመፍታት ህዝቡን አነጋግሯል። ያ ለህዝቡ በቃ ቢያንስ እድል እንስተው ወደሚል ድምዳሜ የደረሰ ነው ይመስለኛል። የኢትዮጵያ ህዝብ ወዶና ፈቅዶ ኢህአደግ በያዘው ፖሊሲ እንዲቀጥል ድምፅ ሰጥቶታል። በአምስት በአምስት እየተደራጀ በጅምላ ድምፁን እንዲሰጥ ቢደረግም ወዶና ፈቅዶ ነው። እዛ ላይ ያለህ መልስ ምንድን ነው? መልካም እንግዲህ እኔ እንዳስተዋልኩት በነፃነት የሚፈልገውን መራጩ አውቆ እንዲመርጥ የሚያስችሉ ሁኔታዎችም አልነበሩም። እውነትን መናገር ወንጀል ቢሆንም አሁን ባለንባት ኢትዮጵያ እኔ በግሌ እንግዲህ እውነትን ከመናገር ወደኋላ አልልም። የተገነዘብኩት ነገር እኔ በምርጫው ሂደት ውስጥም የተወሰነ የምርጫ ጣቢያን በታዛቢነት የመድረክ ተዘዋዋሪ ታዛቢ ሆኜ ያየሁት ሁኔታ አለ። በአይሱዙ ጭምር እዚህ የሀገር ነዋሪ ያልሆኑ ሰዎችን ጭኖ አምጥቶ አንድ ምርጫ ጣቢያ ላይ ዘርግፎ ምርጫ ካርድ መመዝገቢያ ያልወሰዱ መታወቂያ የሌላቸው እንዲሁ በገፍ ድምፅን አስቀምጠው ኦልሬዲ የተመረጠላቸውን ወረቀት አስቀምጠው እንዲወጡ የሆነበት ሁሉ አለ። ይህን በአይኔ ያየሁት ነገር ነው። ስለዚህ ነጻና ሰው በራሱ ህሊና ብቻ ተመርቶ የመረጠበት እንዳልነበር እዛ ምርጫ ጣቢያ ላይ ቢያንስ አይቻል። በሌሎችም ላይ ደግሞ መረጃዎችን እንሰማለን። በቤተሰብም በተለያየ የህይወት አጋጣሚ የምንገናኛቸው ሰዎች የሚነግሩን ነገርና የጋራ ግንዛቤ ህዝቡ የያዘበት ጉዳይ አለ ሲጀምር ምርጫው ወይም ደግሞ ዲሞክራሲያዊ ተብሎ የሚጠቀሰው የዚህ በየአምስት አመቱ የሚመጣ ምርጫ ጉዳይ በአብዛኛው ህዝብ ዘንድ ህይወቴን የሚቀይር የሚያሻሽል ፓርቲ ወይም ደግሞ አመለካከት መርጬ ለውጥ ይመጣል የሚል ተስፋ እና እምነት የለውም። ስለዚህ መንግስትን በምርጫ ቅድም ኤልያስ እንደጠቀሰው እንደ ኮንትራት እንደፈለኩት ድምጼን ሰጥቼ ቀይሬ የምፈልገውን ሾሜ የማልፈልገውን ሽሬ ለውጥ አመጣለሁ ብሎ በምርጫ ስርአቱ ላይ ራሱ እምነት የለውም። ይሄ በግልጽ የሚታይ ነው። ስለዚህ ይህ በሌለበት ዲሞክራሲያዊ ተብዬ የኮሚኒስት አይነት ስርአት አመራረጥን ዝም ብሎ በየአምስት አመቱ መከተል አምባገነኖች ህዝብ መርጦናል፣ ህዝብ ወዶናል እያሉ የአለምን ህዝብና የአለምን የልዕለ ሀያል ሀገሮች እያታለሉ ለመኖር ከመጓጓት ባለፈ ለህብረተሰቡ ምንም ፋይዳ የሌለው ነው። አቶ አናኒያ ታዲያ ኢትዮጵያ ውስጥ ምርጫ ለምንድን ነው የሚያስፈልገው? አንተም ቀደም ብሎ ተቃዋሚ ፓርቲዎችም ደካማ እንደነበሩ ኢህአዴግ በተደራጀ መልኩ ያልተደራጁ ቀደም ብሎ ደግሞ የነበሩ ፓርቲዎች እንዲከፈሉ የተደረገበት ሁኔታ አለ። ተመጣጣኝ ያልሆኑ ሀይሎች ናቸው ለምርጫ የወጡት የሚል አመለካከት ሰጥተሃል። ምርጫ ታዲያ ኢትዮጵያ ውስጥ ለምንድን ነው የሚያስፈልገው? አሁን በዚህ በምርጫ ላይ የሞቱ ሰዎች አሉ። በተለያዩ አካባቢዎች ሰዎች ተገለዋል። ተቃዋሚዎች፣ ደጋፊዎቻችን፣ ታዛቢዎቻችን እስር ቤት ናቸው እያሉ ነው። ምርጫ ለምን ያስፈልጋል ኢትዮጵያ ውስጥ? እንግዲህ እኔ እንደምመለከተው ከሆነ ለምሳሌ አሁን በሚዲያ በመንግስት ሚዲያ መንግስት ሙሉ በሙሉ የሚቆጣጠረው እና እንደፈለገ በሚዘውረው የራሱ አገልጋይ ባረገው ኢቢሲ ሚዲያ ላይ እየተከታተልን ያለ ነው ሰው የሰጠውን ድምፅ እንዲያከብር ነው እየወተወቱ ያለች። እንደሚባለው ከሆነ ወይም ደግሞ በአብላጫ ድምፅ አሸንፈው ከሆነ በየአካባቢው አብላጫው ሰው የነሱ ነው ማለት ነው። አብላጫው ሰው ደግሞ የነሱ በሆነበትና ለነሱ ድምፅ በሰጠበት ለምንድን ነው ድምፁን እንዲያከብር የሚወተወተ ለውጥ እንዳላየና ከእነሱ የሚጠብቀው ነገር እንደሌለ ስለሚያውቁት ነው ይህንን የሚያደርጉ ምርጫ በቃ ግዴታ ስለሆነበት ነው ምክንያቱም ግዴታ የሆነው ምንድን ነው የምርጫ ካርድ ራሱ እንዲወሰድ በግድ በየቤቱ እየተሄደ በአደረጃጀቶቻቸው በሊግ ተብዬዎቹ እነዚህ ፎረም ምናምን የሚባሉ ከእነሱ በትናንስ ጥቅማ ጥቅም የተገዙ በየሰፈሩ እየተርመሰመሱ ህብረተሰቡን መቆሚያ መቀመጫ እያሳጡ ነው እንዲወስድ እየተደረገ የነበረው የምርጫ ካርድ ራሱ። ስለዚህ ምንድን ነው ቅቡልነት አለን ተቀባይነት አለን ህዝብ መርጦና ፈቅዶ ወዶን ነው ኮንትራት የሰጠን ብለው ለዓለም ህዝብም ለሌላ ሀያላን ሀገሮችም እንዲሁ ደግሞ ለራሳቸውም አታለል ስለሚወዱ መናገር ካልፈለጉ በስተቀረ በዚህች ሀገር ላይ በምርጫ ምንም ለውጥ እንደማይመጣ ምልአተ ህዝቡ ግንዛቤ የወሰደበት እና በዚህም ደግሞ ምርጫ ወቅት መቶ ፐርሰንት ተቃዋሚ ፓርቲዎች ሳይሆኑ መቶ ፐርሰንት ሰላማዊ የምርጫ ዲሞክራሲ እና ሰላማዊ የስልጣን ሽግግር የተሸነፈበት ነው። ይህም የሆነበት ምክንያት መንግስት ጉበትን መንገድ፣ ጥቅም የመስጠትን መንገድ እና የማፈንን መንገድ አብሮ እያጣቀሰ ስለሚሄድ ነው። ህግን እያጣቀሰ ሰውን በአፈና ውስጥ ስለከተተው፣ ያ ደግሞ ሰው ቀንበር ስር ስላለ ውሎ ለማደር በህልውና ለመቆየት ህይወቱን ለማቆየት ሲል በግዳጅ የገባበት ጉዳይ ነው። ስለዚህ ይህ በምንም አይነት የዲሞክራሲያዊ ምርጫን እንደ አይወክልምም፣ ደረጃንም አይጠብቅም። ኤልያስ ግደይ አሁን አናንያ በተናገረው ላይ ከናካቴው ህዝቡ ራሱ ታፍኖና በሰቀቀን የሚኖር ነው፣ ነጻ ምርጫ ሊካሄድም አይችልም። አክለህም ደግሞ ከተቃዋሚዎች የተሰነዘሩ ትችቶች አሉ በዚህ ምርጫ ላይ ለምሳሌ ምርጫው በሚካሄድበት ጊዜ ታዛቢዎቻቸው እንዳይታዘቡ የተከለከሉበት ቀደም ብሎም ደግሞ ታዛቢዎች አመዳደብ የተዛባበት የምርጫ ቦርዱ ራሱ አድሎ ፈጻሚ እንደነበረ ነውና የሚናገሩት እና መብታቸውም ደግሞ እንደ ኢትዮጵያዊ አንተንም ያሳስበሃል ብዬ አምናለሁ። እና የተገደሉ ሰዎች አሉ። እኛ ለምሳሌ የዘገብንባቸው በምዕራብ ሸዋ ሁለት ሰዎች ተገለዋል። በደቡብ አንድ ሰው ሞቷል። ከምርጫው በፊት ወከባ ደረሰብኝ ብሎ ራሱ ህይወቱን ያጠፋ ሰው አለ። አናንያ ከተናገረው ጋር አያይዘህ እስኪ ያንተን አመለካከት ስጠን። ይኸውልሽ አሁን የዲሞክራሲ ጉዳይ ወይም የምርጫ ጉዳይ ከዚህ ከገዢው ፓርቲ አንጻር ሲታይ የመርህ ጉዳይ ነው። አሁን ኢህአዴግ መር ምርጫ የሚፈልገው አንደኛ የአዳጊ የሆነ ዲሞክራሲ ለኢትዮጵያ እንደሚያስፈልግ ያው ልማታዊ መንግስትም ቢሆን ዲሞክራቲክም ስለሆነ ያ ዲሞክራቲክ ደግሞ የበቃ ዲሞክራሲ ስላልሆነ ያንን እለት እለት ማሳደግ ይፈልጋል። ስለዚህ በመርህ ሲያደግ የተሻለ ዲሞክራቲክ የሆነ ሀገር የመመስረት ፍላጎት አለው። ግን በዚህ በተቃዋሚ ያለው ደካማ ነው። ይሄ እኮ ህዝቡ ራሱ ያየው ነው። የኢትዮጵያ ተቃዋሚዎች ሙሉ አዲስ አበባ እንኳን ሙሉ ኢትዮጵያ ታዛቢ አላቀም ነው፣ በቃ የላቸውም። በጣም የሚገርም ኮነ አንድ ፑል ውስጥ አንድ ሺህ ሰው ነው ድምፅ የሚሰጠው ከአንድ ሺህ ሰው ግን የኔ የሚሉት አንድ ሰው አተው። ታዛቢ የሌለበት ብዙ ምርጫ ነበር። ይሄ የራሳቸው ድክመት ነው። ምርጫ ቦርድን በተደጋጋሚ ያየው ነው። ከዛ ውጭ ደግሞ ድምፅ የተሰጠው በእያንዳንዱ ወረዳ ብታይ በተቃዋ ለምሳሌ ማያገባቸው ሰዎች ገቡ እንደዚህ ብትይ አንደኛ እኔ አሁን አንድ ለአምስት ተጠርንፎ ነው ማለት የኢትዮጵያን ህዝብ ምን አቅም ነው? ራሱ መጀመሪያ የኢትዮጵያ ህዝብ በህዝቡ ደረጃ ያለን ድምፅ የመስጠት መብት አለው የአንድም ሱን ኤክሰርሳይዝ ያደርጋል ልክ አንድ ለአምስት ይሄ እንደ ታሰረ እንደማለት እኔ ህዝቡ ቢሆን ይህን ፕሮግራም የሚያዳምጠው ስለሆነ ንቀትም ይመስለኛል እኔ እንደው ለማስረጃ ያህል እኛም ምርጫውን ስንከታተል ስለነበረ እንደውም ተጨማሪ የራዲዮ ስርጭት ከፍተን ግማሽ ሰዓት ጨምረን በየቋንቋው ላይ ስንከታተል ነበረ። ዘጋቢዎቻችን በደቡብ ኢትዮጵያ፣ በሰሜን በትግራይ፣ በአዲስ አበባ እንዲሁም ኦሮሚያ ውስጥ የምርጫውን ሂደትና ዜና ሲያቀብሉን ነበረ። በተለይም ስለ ተቃዋሚ ታዛቢዎች፣ ለምሳሌ ሄ ነው ከደቡብ ኢትዮጵያ በዘገበበት ወቅት ሀያ የሚሆኑ የመድረክ ታዛቢዎች አትታዘቡም ተብሎ የተመለሱበትን ሁኔታ በቪዲዮ ቀጥቶ ዌብሳይታችን ላይ ተለጥፏል። በማስረጃ አስደግፈን የምንሰራውን ነው ምጠይቅህ፣ ያለው ሀያ ከታዛቢዎች ከተባረሩ ይሄንን እኮ የሚያስተናግድ የህግ አለ አይደል? ምርጫ ቦርድ አለ። ኢህአዴጎች እንዲያምኑ አይጠበቅም። ምርጫ ቦርድ ነው መጠየቅ ነው። ምክንያቱም ማንኛውም ምርጫ የራሱ የሆነ ኮንስትሬንት ይኖርታል፣ ችግሮች ይኖርታል። ችግሮቹ ከአቅም በላይ ሆነው ምርጫውን የሚያብላሉ ከሆነ አሁን ሁላችንም መረዳት ያለብን ኢህአዴግ ጠመንጃን አንግቦ የሚንቀሳቀስ የጉልበት ኃይል ነው። ለይስሙላ በሚያካሄዳቸው ምርጫዎች አርጎ ሁሉን ነገር ሚዲያውን ነጻ አርጎ ፖለቲካ ፓርቲዎች እንደ ልብ ህዝቡን እንዲደርሱ መዋቅራቸውን ዘርግተው እንዲንቀሳቀሱ ስፔሱን ከፍቶ ወደ ነጻ ምርጫ ውስጥ ያስገባናል ብለን መጠበቅ የለብንም። ይህ የዋህነት ነው። ጠመንጃን እና የምርጫ ቦርድን ጎን ለጎን አድርጎ የተለያዩ የአፈናና የ ሰዎችን የመቀፍደድና የመጠርነፍ መንገድ እየተከተለ ፍትሀዊ ሰላማዊ፣ ነጻና ሁሉንም ደግሞ በፍትሀዊነት ሊያስተናግድ የሚችል ስርዓት ይፈጠራል ብለን ተስፋ ማድረግ የለብንም። ስለዚህ ከዚህ አንጻር ስናየው ሞቱ የሚባሉትን ከታዛቢነት እንዲወገዱ የተደረጉትን ነገሮች በሙሉ በተጨባጭ ማስረጃ ተሞርኩዞ የተገኙትን አሁን እያነሳን ያለን ማስረጃ ደግሞ የሌላቸው ግን የተፈጠሩ ሀቆች ደግሞ ይኖራሉ። እሺ፣ እንደው በማጠቃለያ እንግዲህ ሁለታችሁን የምጠይቀው የጋበዝኳችሁ ወጣቶችም ስለሆናችሁ ወደፊት ኢትዮጵያ ውስጥ ስለሚኖረው ተስፋ እንዲሁም ራዕይ ይመለከታችኋል ብዬ ስለማስብ ነው እና ኢትዮጵያ ውስጥ ሁሉም ኢትዮጵያውያን ያለ ስጋት ያለ ሰቀቀን በሰላም የሚኖሩባት ሀገር ምርጫ ቢካሄድም ባይካሄድም የሰው ልጅ መብት ተከብሮ ተስፋ ሰንቆ የሚኖሩባት አገር እንድትሆን ምን ይበጃል የሚለውን ጥያቄ ነው ለሁለታችሁ የማቀርበው። አቶ ኤልያስ ግደይ፣ አንተን አስቀድማለሁ። እንግዲህ ያው፣ ሀገር ኢትዮጵያ የምመኘው ከፓርቲ ፖለቲካ የበለጠ የምታሳሰበኝ ትልቋ ኢትዮጵያ ናት። ትልቋ ኢትዮጵያ በታሪክ የነበራትን ስም እንድታገኝ፣ በዲሞክራሲም በልማትም የተሻለ መግባባት ያላቸው ኢትዮጵያውያኖች እንዲፈጠሩ ጠንካራ የሆነ የፖለቲካ ድርጅቶች ኢትዮጵያ ውስጥ እንዲዋቀሩ እና ቢያንስ ገዢ ፓርቲ በማንኛውም ምክንያት እንትን ቢል ሊጠካ የሚችል ኃይል ህዝቡ ተማምኖ በፖለቲካው እነንትና አሉ ብሎ የሚያምንባት ኢትዮጵያ እንድትፈጠር ሰላማዊ የሆነ ከህዝቦች ከብሔር ከሀይማኖት ልዩነት የራቀ ማንንም ኢትዮጵያዊ በኢትዮጵያዊነቱ ያየ የተጠናከረ ፓርቲ ያ ተፈጥሮ ማለት ነው። አመሰግናለሁ አናኒያ። እንግዲህ አሁን እኔ እንደምመለከተው ከሆነ እና አብዛኛውም ሰው ጋር የምጋራው ነገር ምንድን ነው፣ በዚህ ሀገር ላይ ለሀያ አራት አመታት ሲራመድ የነበረው ፖለቲካና ያን ፖለቲካ ሲያራመድ የነበረው ሀይል የህዝቡን ጥያቄ፣ የህዝቡን መሰረታዊ ጥያቄ፣ የመኖርና ያለመኖር የህልውና ጥያቄ እንኳን መመለስ ተስኖት በስንዴና በስኳር እንዲሁም በዘይት ምጽዋት የዕለት ተዕለት ህይወታችንን እንድንገፋ እያደረገን ነው። የሚባለውም ልማትና ብልጽግና ጥቂቶችን ብቻ ይዞ የሚጓዝ አብዛኛውን ህዝብ ያገለለ ወደ ጎን የገፋ ነው። ያ እንዲቀጥል ከዚህ በላይ መፍቀድ የለብንም። ያን ደግሞ እንዲቀጥል የማንፈቅድ ከሆነ ወደ አመፅ እና ወደ ጉልበት መንገድ መግባት የጥፋት መንገድ ነው። ስለዚህ እኔ የማምንበት የመጨረሻው አማራጭ የሚመስለኝ ዳር እስከ ዳር በተንቀሳቀሰ ህዝባዊ እና ሰላማዊ የህዝብ ንቅናቄ የወደፊቱን የወጣቶቿን የኢትዮጵያን ወጣቶች የብዙሀን ወጣቶች ተስፋ ሊያለምልም የሚችል ዲሞክራሲያዊ ስርዓት መፍጠር አለብን። ይህ ደግሞ እንዲሆን ሁሉም በያለበት ምን ማድረግ እችላለሁ የሚለውን አስተዋጽኦ እያሰበ ኃላፊነት በሚሰማን መንገድ የመንግስትን ሰብየውን አካልም ችግር ጭምር እያረምን ሀገራችንን ግን የማዳን የመጨረሻ ወቅት ላይ ነው የምንገኘው። እስካሁን የምንሰማውን የሽሙላና የድራማ ጨዋታ አቁመን ለሀገራችን የሚበጀውን ለወጣቶቿ የሚበጀውን ነገር ለማድረግ በህዝባዊና ሰላማዊ ንቅናቄ መነሳት አለብን። አመሰግናለሁ። ኤልያስ ግደይ እንዲሁም አናንያ ሶሪ ስለ አመለካከታችሁ፣ ስለተሳትፏችሁ በአሜሪካ ድምጽ ራዲዮ አድማጮች ስም አመሰግናችኋለሁ። እሺ፣ እግዜር ስጥልኝ። ለዛሬ ያለንም በዚሁ ይጠቃልላል። በሶስት ሰዓት መደበኛው ፕሮግራማችን እንገናኛለን። እስከዛው ሰላም፣ ደህና ምሹ። who knew all the planes we flew, good things we've been through Then I'll be standing right here talking to you about another path. I know we love to hit the road and laugh but something told me that it wouldn't last had to switch up. Look at things different see the bigger picture. Those were the day's hard work for. This program has come to you from the Voice of America, Washington.